እንደ ተለምዶ ሁሉ በየዓመቱ እንደሚደረገው የጌታችን ኢየሱስ ክርስቶስን የልደት በዓል የገናን ዕለት ለማክበር በኢትዮጵያ የኦርቶዶክስ ተዋሕዶ ፓትርያርክ ብፁዕ አቡነ ማትያስ ቃለ በረከት ቀኑን በማብሰር ለሕዝቡ መልእክት አስተላልፈዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት እኛን ለማዳን በለበሰው ስጋ በቤተ ልሔም ተወልዶ በመካከላችን የተገኘው በመለኮታዊ ባህሪው የማይወሰነው አካላዊ ቃል እግዚአብሔር ወልድ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለሁለት ሺ ዘጠኝ ዓመተ ምህረት በዓለ ልደቱ በሰላም አደረሳችሁ። የዚህን የገናን ዕለት ዋዜማ ወጣቱ የህብረተሰቡ ክፍል እንዴት ነው የሚያከብረው? ጆርጋ በተባለው የትርኢት አቀናባሪ በላፍቶ የስፖርት አዳራሽ በምሽት ዝግጅት ቅኝት አድርገናል። ዋና ስራ አስኪያጁ ነቢዩ ሰለሞን ይዘረዝረዋል። ገናን ስናከብር የገናን ኢብ ስንሰራ ለመጀመሪያ ጊዜ ነው ግን የተሳኩ ኢቨንቶችን ጆርካ ኢቨንት ኦርጋናይዘር ሰርተዋል። ከተማ ውስጥም ከከተማ ውጭም ለስራ የመጀመሪያችን አይደለም። እንደገና ኢቭ ግን የመጀመሪያችን ነው። እንግዲህ በዚህ ዝግጅት ውስጥ ለወጣቶች ታዳሚዎች ምን ይሆን ለምሽት የምታቀርቡላቸው? ለምሳሌ ልጅ ሚካኤል አለ፣ ሳሚዳን አለ፣ ጃኪ ጎሴ አለ፣ ያሬድ ነጉ አለ፣ ቤቲጂ አለች ሌሎችም አሉ፣ ትልልቅ አርቲስቶች። በዚህ የምንቆየው ከስድስት ሰዓት ነው። ይሄ ቦታ እንዲሁም ጠባብ ነው። ከሰራንበት ከዚህ በፊት የሰራንባቸው ቦታዎች አሉ። ለምሳሌ ፋና ፓርክ በጣም ሰፊ ቦታ ነው። መቀሌ ሐውልቲ ውስጥ ነው የሰራነው በጣም ሰፊ ቦታ ነው። ከዚህ በላይ ሰዎች ነበር ያስተናገደው በሚገባ በደንብ መጥተውልናል። ቅድሚያ ነው ትኬት የጨረስ ነው። በዚህ ዝግጅት ላይ ዘመናዊ መሳሪያዎች የድምፅ ማጉያዎች እና ማሰራጫዎች የሚያንሸባርቁ መብራቶች፣ የመሳሰሉትን መድረክ በማዘጋጀት ከበድ ያለ ወጪ ሳያስከትልባቸው አልቀረም። በትክክል ው በደንብ ኢንቨስት አድርገናል ለዚህ ጉዳይ። ሁልጊዜም ስንሰራ ለሳውንድ በጣም እንጠነቀቃለን። ለሳውንድ ብቻ ሳይሆን ለእያንዳንዱ ነገር በጣም እንጠነቀቃለን። ከሙዚቃው ውጭ ምንም አይነት ሌላ ነገር የለንም። በሙዚቃ ነው ሰውም እየተዝናና ያለው። የሚዝናናው እንደዛ ነው። ወጣቱ በመዝናናት ላይ እያለ ያነጋገርኳቸው ያላቸውን ስሜት ይገልጻሉ። በዓሉ ደስ ይላል። ኢትዮጵያዊነትን የተላበሰ በዓል ነው የሚሆነው። በዚህ ላይ ደግሞ በዓሉን በመደገፍ ኢትዮጵያዊነታችንን እንድናስብበት ትልቅ ፕሮግራም አዘጋጅቶልናል። ኖርማሊ ዋናው የዚህ ፕሮግራም ትልቁ ዓላማ ኢትዮጵያውያኖችን የምናስብበት ነው። ምናልባት ምስኪን የምንላቸውን በተለመደው ቋንቋ አብዛኛው ግማሹ ገቢ ለእነሱ የሚሆን ነውና ትልቅ ዓላማ የያዘ ፕሮግራም ነው። ባህላዊም ሆኖ ዘመናዊም ሁሉንም ጎን ለጎን መሄድ ስላለበት በዛ መልኩ ነው በዓል እያሳለፍን ያለ ነው። እንደገና ደግሞ ያው ደምቀን መታየት ስላለብን በዛሬው በገና ዋዜማ ከሕዝባችን ጋር ጎን ለጎን ደምቀን እየታየን ያለ ነው እና በጣም ደስ የሚል ነገር ነው። ንምናሚበጣም ደስ ይላል። በጣም ተመችቶናል። የመጀመሪያችን ነው። ጌታቸው ተላይለ ጊዮርጊስ ሎዶች ለራዲዮ ከአዲስ አበባ